በቅርቡ በብሪታንያ ሰራሹ አስትራዜኔካ እና በዩናይትድ ስቴትስ የጆንሰን ኤን ጆንሰን የጸረ ኮቪድ ክትባት በወሰዱ ጥቂት ሰዎች ላይ የታየውን የጎንዮሽ ጉዳት ምንነት ለመረዳት የታለመ ቅንብር ነው። በእጅጉ ያልተለመደ እና አደገኛ የተባለውን ይህን በአንዳንድ ሰዎች ላይ የተከሰተ የደም መርጋት ችግር ከክትባቶቹ ጋር ሊኖረው የሚችል ትስስርንም ይመረምራል። የጤና ባለስልጣናት የሚወስዷቸውን ሳይንሳዊ አማራጮች ጨምሮ የክትባቶቹን ተፈጥሮ የሚያስረዱን የዋሽንግተን ዲሲው የሃዋርድ ዩኒቨርሲቲ የክሊኒካል ፋርማሲ ሳይንስ መምህርና የትምህርት ክፍሉ ምክትል ሊቀመንበር ፕሮፌሰር ብስራት ኃይለ መስቀል ናቸው እንግዳችን። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ለምሽቱም የቃለ ምልልሳቸውን የመጀመሪያ ክፍል ይዞ ቀርቧል። ፕሮፌሰር ብስራት ሀይለ መስቀል ሰሞንኛው አነጋጋሪ ጉዳይ በተለይ በዩናይት ስቴትስ ከመቶ ሚሊዮን በላይ ሰዎች የተከተቡበት ብዙም ተስፋ የሰጠ ሁኔታ ውስጥ ብንሆን የክትባት ነገር የተቀረው አለም አሁንም ብዙ ፈተና ውስጥ እንዳለ ይታወቃል በዚህ መሀል ግን ከተሰሩት ክትባቶች ውስጥ ኦክስፎርድ ዩኒቨርሲቲ ሰራሹ አስትራዜኔካ እና የዩናይት ስቴትሱ ጆንሰን ጆንሰን ኩባንያ የሰሯቸው ሁለቱም ክትባቶች ሰሞኑን የመገናኛ ብዙሀን ትኩረት ስበው ቆይተዋል። እስኪ ስለተፈጠረው ነገር በመረዳትን ጀምር። በሁለቱም ላይ የተገለጸ ያልተለመደ ነገር ግን በጣም ከባድ የተባለ የደም መርጋት ያስከትላሉ ነው የተባለው። ምንድን ነው የተፈጠረው ነገር? አዎ እውነት ነው። አሜሪካም ሀገር ሌሎችም ሀገሮች ይሄንን ሬር የሆነ ታይቶ የማይታወቅ አይነት ሳይድ ኢፌክት በመገኘቱ ምክንያት ብዙ ኒውስ ተሰርቷል። እንግዲህ ምንድን ነው በሽታው የሳይንስ ስሙ ቫክሲን ኢንዲውስ ሚን ትሮምቦሳይቶፒኒያ ነው የሚሉት። በአጭሩ ደም መርጋት ነው። ሁላችንም ላቃለን ስለ ደም መርጋት ግን፣ ደም የሚረጋው ኖርማሊ ከሰውነት ውጭ ሲሆን ነው። ይሄ ግን ሰውነታችን ውስጥ እያለ በደም ስር እየተዘዋወረ እያለ ይረጋል ማለት ነው። ደም መርጋት በተለያዩ በሽታዎች ይመጣል። ብዙ አይነት የልብ በሽታ አለ። የደም መርጋት በሽታ ራሱ አለ አደጋ ሲያጋጥመን አለ። ኖርማሊ እንደውም አሜሪካ ሀገር ስታቲስቲክ ስናየን ከአንድ ሺህ እስከ ሁለት ሺህ ሰው የሚደርስ የደም መርጋት ምክንያት በቀን ሆስፒታላይዝድ እየሆኑ ሕክምና ይወስዳሉ ማለት ነው። ያን ያህል ኮመን ነው ማለት ነው። ስለዚህ አሁን አዲስ ያደረገው ነገር ምንድን ነው? ደም መርጋቱ ከክትባት ጋር በመገናኘቱ ነው። ትልቁ ነገር በሁለቱ አስትራዜኔካና ጄንጄ ክትባቶች ጋር የተገናኘው ይሄ ደም መርጋት ለየት የሚያደርገው ነገር ምንድን ነው? አንደኛ ዋና የደም መዘዋወሪያ ቦዎች ብለድ ቬስልስ ውስጥ ነው የሚረጋው። ደግሞ እና ሶስት ቦታዎች ነው ታርጌት የሆኑ። አንደኛ በጣም ያሳሰበው ነገር አእምሮ ውስጥ ነው፣ ብሬን ውስጥ ያ ደም ይረጋል። ሁለተኛ ኮድ አካባቢ ጨጓራ አካባቢ ደም የሚያመጡ የደም ስሮች ውስጥ ረክቶ ተገኝቷል። ሶስተኛ ደግሞ የተለያየ ቦታ ሰውነታችን ውስጥ ይሄ ነው በማይባል ቦታ ብለድ ቤት ውስጥ ተገኝቷል። ከዚህ በተጨማሪ ደም ለመርጋት የሚያገለግሉ የደም ሴሎች ፕሌትሌት ይባላሉ። እዛ መርጋት ውስጥ ይያዙ እና ሰውነታችን ውስጥ ያለው የነዚህ ሴሎች መጠን በጣም ይቀንሳል። በዚህ ምክንያት ለሌላም ደግሞ የመድማት አጋጣሚዎች ይፈጥራል። እንግዲህ የሚሉት ምንድን ነው? ቫክሲኑ አይደለም ዳይሬክትሊ የደሙን መርጋት የሚያመጣው። የሰውነታችን ቫክሲን ስንወጋ በሚያደርገው አዲስ ነገር ሰውነታችን ውስጥ ስለገባ ለሱ ለሚያደርገው ሪያክሽን ወይም መቆጣት ነው ይህንን የደም መርጋት የሚያመጣው እንጂ ቫክሲኑ አይደለም ብለው ይላሉ። የደም መርጋት አዲስ ነገር አይደለም። መድኃኒቶች እንደሱ የሚያመጡ ያሉ፣ የታወቀው መድኃኒት እንደውም ሄፓሬን የሚባል ከመቶ ዓመት በላይ የተጠቀምንበት ነው። ደም ለማቅጠን የምንጠቀምበት የዓለም የምንጠቀምበት ነው። እሱም እንደዚሁ ኮቪድ ምክንያት ደማቸው የረጋ ሰዎች ከዚህ መድኃኒት ሄፕሪን ከሚባለው መድኃኒት ጋር ተመሳሳይነት ያለው የደም መርጋት ነገር ነው ያሳየው። ግን የክትባቶቹ አንድ ከመቶ ሺህ ሲሆን አሁን ባለው ስታቲስቲክስ ማለት ነው አንዳንድ ከሁለት መቶ ሺህ የሄፕሬኑ ግን አንድ ሺህ ሰው አንድ ሰው ያመጣል ማለት ነው እንጂ በሄፕሬን የታወቀ ነው፣ የደም መርጋት እንደሚያመጣ እያወቀ ነው ሁልጊዜ የምንጠቀምበት የታወቀ መድኃኒት ነው። እንዲህ አይነት ተመሳሳይ የደም መርጋት ሊያመጣ ይችላል። መልካም ፕሮፌሰር ብስራት እነኚህ የጎንዮሽ ጉዳቶች በተለይ በሁለቱ የክትባት አይነቶች ላይ ብቻ ለምን ታዩ? ለመሆኑ ለዚህ ስ መንስኤው ምን ይሆን? የስ አዎ ለምንድን ነው አስትራዜኔካ እና ጃንሰን ጃንሰን ላይ የታየው በሌሎቹ ላይ ያልታየው የሚለው ነገር ምንድን ነው? አስትራዜኔካና የጃንሰን ጃንሰን ተመሳሳይ ቴክኖሎጂ ነው የሚጠቀሙት። ይሄ ቫይራል ቬክተር ቫክሲን የሚባል ነው። እነዛኞቹ የፋይዘር እና የሞደርና የሚጠቀሙት አሬኔ ቴክኖሎጂ ስለሆነ የተለያየ አፕሮች ስላላቸው በተለያየ ካምፓኒ ቢሰሩ በእነዚህ በሁለቱ ላይ ሞሬ ሊታየች የቻለው አሰራራቸው ተመሳሳይ ቴክኖሎጂ ስለተከተለ ነው። አንዳንድ የቅርብ ጊዜ መረጃዎች የተወሰነ እድሜ ክልል ላይ የሚያተኮረ ነገር ይዘው ቀርበዋል። የጄንጄም ክትባት ላይ ከ18 እስከ 48 ዓመት ዕድሜ ክልል ውስጥ ያሉ ስድስት ሴቶች መጠቃታቸው ተገልጸዋል። ነገር ግን በሁለቱም ክትባቶች በንጽጽርም የታየ ነገር ካለ እነኛ አሁን የተከሰቱት የደም መርጋቶች የተለየ ሁኔታን ይመለከት ይሆን? የተለየ የእድሜ ክልል ውስጥ ያሉ ሰዎች ላይ ጎልተው ታይተው ይሆን ሳው እነማን ናቸው ኖር ሪስክ ያላቸው ለምትለው፣ እርግጥ ነው አንደኛው እድሜ ነው። ሁለተኛው በተለይ ስቴቶች ላይ ወጣቶች ላይ፣ ለምን ወጣቶች ላይ የሚለው ቴዎሪ ነው። ግን ቅድም እንዳለው ክትባት ሳይሆን የደም መርጋቱን የሚያመጣው የሰውነታችን ክትባት ለሚያደርገው ፋይት ለሚያደርገው ስለሆነ አንድ ሰው የሰውነቱ የማከላከያ ኃይል ወይም የሚሆን ሲስተሙ ጠንካራ በሆነ ጊዜ ብዙ ሪያክሽን ስለሚያመጣ ብዙ ፋይት ስለሚያደርገው ይሄ የመርጋቱ ነገር ሞር ነው ብለን ስለምናስብ እስካሁን የታየ አብዛኞቹ ወጣቶች ላይ ነው። በዚህ ምክንያት ነው ጀርመኒ፣ ኔዘርላንድ፣ ፊሊፒንስ፣ ፖርቹጋል፣ ስፔን ያየው እንደሆነ ስታስቲኩ በሙሉ ከስልሳ ዓመት በላይ እንጂ ከስልሳ ዓመት በታች እንዳይሰጥ ህግ አውጥተዋል። ካናዳ፣ ፍራንስ እንደዚሁ ከ ሃምሳ አምስት ዓመት ቤልጅየም፣ አውስትራሊያ፣ ዴንማርክ በሙሉ ያያቸው እንደሆነ ራሱ እንግሊዝን ጨምሮ አስትራዜኔካ ለወጣቶቹ እንዳይሰጥ ሌላ ኦልተርኔቲቭ ቫክሲን እንዲሰጥ ነው ህግ ያወጡት። ስለዚህ አንዱ እድሜ ነው። ሁለተኛ ሴቶች ናቸው። ሴቶቹ በአስትራዜኔካ ላይ አይደለም የታዩ እነሱ ደግሞ ሞር አሜሪካ ሀገር ውስጥ የታየው ነው። አሜሪካ ሀገር ያሉት ከሰባት ሚሊዮን ሰው ስድስቱም የድንን ብለድ ክሎት ወደ መርጋት የታያባቸው ሴቶች ናቸው። እና ሴቶች ሆነው ምንም እስካሁን ኤክስፕላኔሽን የለውም። ደም መርጋት በጠቅላላው በሁሉም በሽታ ያየው እንደሆነ ግን ሞር ሴቶች ይጠቃሉ። በዚህ ከኮቪድም በፊት ወይም ስለ ኮቪድ ከማወቃችንም በፊት ማለት ነው። ያ አሜሪካ ሀገር ውስጥ ነው። ስለዚህ አስትራዘኔካም እንደዚሁ ሴቶች ላይ ሞር ይታያል አይታይም፣ እርግጠኛ አይደለንም። ግን አትሊስት በጄንጄ በጃንሰን ጃንሰን አሜሪካ ሀገር ውስጥ በሙሉ ሴቶች ናቸው፣ በሙሉ ነጭ ሴቶች ናቸው። እና እንግዲህ ምንድን ነው የምንላቸው ኮቪድ ቫክሲን ተወግታችሁ የተወሰነ ስሜቶች አሉ። በተለይ እግር ላይ እብጠት ወይም የደረት ህመም ወይም ደግሞ አእምሮ ውስጥ ከሆነ ደግሞ የረጋው ኃይለኛ የሆነ የራስ ምታትና ብዥ ማለት፣ እነዚህ እነዚህ ህመሞች ከተሰሙና ቫክሲኑን የተወጉ ሰዎች በተለይ ወጣትና ሴት የሆኑ ቶሎ ብለው ሕክምና ሰጥበት ቦታ መሄድ እንዳለባቸው ነው እስካሁን ያለው ጋይድላይን የሚያሳየን። መልካም። ፕሮፌሰር ብስራት እነኚህ ክትባቶች ኮቪድ ሀገር እያጠፋ ያለበትን ህዝብ እየጨረሰ ያለበትን ሁኔታ ለማቆም በአስቸኳይ እንዲደርሱ በተደረገ ጥረት እጅግ ባልተለመደ ፍጥነት በሚያስገርም ስኬት የተገኙትን ያህል እናም ከዚህ ቀደም የክትባት መድኃኒቶች ስኬታማነት ፋይዘር እና ሞደርና ላይ እንደተመለከትነው ነው አይነት ዘጠና አምስት እና ዘጠና ስድስት በመቶ እስከሚደርስ ድረስ ያን የመሰለ ስኬት ያስመዘገቡ አሁን የተፈጠረው ሁኔታ አስትራዜኔካ የአውሮፓ ሕብረት ሀገሮችን ያህል ታላላቅ ሀብታም ሀገሮች ሳይቀሩ አሁንም እየተራወጡ ያሉበት ሁኔታ፣ እንዲያውም ወደ ሩሲያ ፊታቸውን የማዞር ሁኔታም እየተመለከት ባለበት፣ አንዳንድ የሳይንስ ሰዎች ጥቅምና ጉዳቱን ካመዛዘንን በፍጹም የሚወዳደር አይደለም እያሉ ባሉበት፣ ነገር ግን ስጋት ተፈጥሯል። ለምንድነው? በጣም በተለየ ሁኔታ ያሳሰበ እና የተለየ ትኩረት የተሰጠው ምን ይላሉ? ስለዚህ ጠቅላላ ሁኔታ። አድማጮች ውይይቱ አልተቋጨም። ለቀድሞ ጥያቄና ለቀሪው ሰፋ ያለ ውይይት በሁለተኛው ክፍሉ እንመለሳለን። ለአሁኑ ግን ፕሮፌሰር ብስራት ኃይለመስቀልን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።